ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። የመንግስታዊ ክፍያ መመዘኛዎችን የማያሟሉ ባለጊዜያዊ ቪዛዎችና ጥገኝነት ጠያቂዎች በኮቪድ-19 ወረርሽኝ ሳቢያ ገቢያቸው ተጓድሎ ለችግር ከተዳረጉ አስቸኳይ የገንዘብ እርዳታ ሊያገኙ ይችላሉ። ባለጊዜያዊ ቪዛዎች በ2020 የፌዴራል መንግስቱ የስራ ጠባቂ ፕሮግራም ውስጥ ተካታች አልነበሩም። ይሁንና የተወሰኑ ባለጊዜያዊ ቪዛ ባለቤቶች የኮቪድ የአደጋ ወቅት ክፍያዎችን ማግኘት ይችላሉ። ሆኖም ግና አብዛኛዎቹ በዚህ ክፍያ ውስጥ የተካተቱ አይደሉም። ይህንኑ አስመልክቶ የአውስትራሊያ ቀይ መስቀል የመጤዎች ፕሮግራም ዋና ኃላፊ የሆኑት ቪኪ ማዩ በርካታ ሰዎች መሰረታዊ የዕለት ፍላጎቶቻቸውን ለማሟላት በኑሮ ትግል ላይ እንደሚገኙ አስታውቀዋል። አያይዘውም ቀይ መስቀል በበኩሉ እያከናወናቸው ስላሉ ድጎማዎች ሲናገሩ ኢመርጀንሲ ሪሊፍ ስ ላይ በቀይ መስቀል በኩል የጊዜያዊ ቪዛ ባለቤት ሆነው የሴንተር ሊንክና የገቢ ድጋፍ ለሌላቸው የአስቸኳይ እፎይታ ድጎማ ይሰጣል። እንዲሁም በየትኛውም የቪዛ መደብ ላይ እንዳሉ እርግጠኞች ላልሆኑ ወይም የቪዛው ቀነ ገደብ አልፎባቸው ያሉም ለቀይ መስቀል የአስቸኳይ እፎይታ ድጎማ ማመልከት ይችላሉ በማለት ገልጠዋል። ግለሰቦችና ቤተሰቦች እንደ ምግብና መድኃኒት ላሉ መሰረታዊ ፍላጎቶች ማሟያ የሚሆን ከ200 እስከ 400 ዶላርስ ለሚደርስ ድጎማ በሬድ ክሮስ ኦርግ ኤዩ ኢመርጀንሲ ሪሊፍ በኩል ማግኘት ይችላሉ። የቪዛ ዝርዝራቸውንና ችግር ላይ መሆናቸውን ማስረጃ እንዲሆን የባንክ ተቀማጫቸውን ዝርዝር የሚያመለክትም አያይዘው ማቅረብ ይጠበቅባቸዋል። የአውስትሬሊያ ፌዴራል መንግስት የኮሮና ቫይረስ ወረርሽኝ መዛመት ከጀመረ ጀምሮ ለሁለት መቶ ያህል ግብረ ሰናይ ድርጅቶች ከመደበኛ ድጎማ በተጨማሪ 160 ሚሊዮን ዶላር ሳክሎ ሰጥቷል። ይሁንና የዓለም አቀፍ ሰፈራ ግልጋሎቶች የአስቸኳይ እርዳታ አስተባባሪ ጋሪ ፔጅ የእርዳታ ፈላጊዎች ቁጥር እየናረ መሆኑን ተናግረዋል። አያይዘውም ምንም እንኳን ሰዎች የአማራ ቤቶች ውስጥ ቢኖሩም በየጊዜው ከቤት ብድር ክፍያዎቻቸው ወደኋላ እየቀሩ መሆኑን አመላክተዋል። የጥገኝነት ጠያቂዎች ግልጋሎት ስራ አስኪያጅ ማርግሬት ብሪክውድ በበኩላቸው የእርዳታ ፈላጊዎች ቁጥር ካምናው ጋር ሲነጻጸር ከ50 እስከ 100 ፐርሰንት ማሻቀቡን ገልጠዋል ለእርዳታ ፈላጊዎች ቁጥር መናር አስባቡም በተጣሉ ገደቦች ሳቢያ ግለሰቦች ከመኖሪያ ቤታቸው ከአምስት ኪሎ ሜትሮች ርቀው መሄድ ስለማይችሉ ከቀያቸው ወጥተው እርዳታ ለመቀበል እንኳ እየተቸገሩ መሆኑን አሳስበዋል። የዓለም አቀፍ ሰፈራ ግልጋሎቶች በሲድኒ አካባቢ ላሉ ቤተሰቦችና ግለሰቦች ማክሰኞና ሐሙስ መሠረታዊ የሆኑ ዳቦና ወተት እንዲሁም ከኦዝ ሃርቨስትና ኮሎምቦ ሶሻል ጋር በመተባበር የበሰሉ ምግቦችን እያዞረ ያደረሳል። በቀይ መስቀል በኩል እስካሁን ድረስ መቶ ስልሳ ሺህ ያህል የአስቸኳይ ጊዜ የገንዘብ እርዳታዎች ተሰጥተዋል። የአስቸኳይ ጊዜ የገንዘብ እርዳታው ለአንድ ጊዜ ብቻ የሚፈጸም ክፍያ ሲሆን በቤት ውስጥ ዓመፅና በሌሎች ምክንያቶች ለችግር ልትዳረጉ ሰዎችም ይቸራል። የቤት ውስጥ ጥቃት የደረሰቦት ወይም ሌሎች የሚያውቋቸው ሰዎች ላይ እንደደረሰ ካወቁ በ1800 ሪስፔክት፣ ለሕይወት አስጊም ከሆነ 000 በአስቸኳይ ይደውሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።